በኦሮሚያ ክልል ከሐረር 16 ኪሎ ሜትር ርቃ በምትገኘው ከምቦልቻ ከተማ የአጣዳፊ ተቅማጥና ትውከት ከገባ አምስት ቀናት መቆጠሩን የከተማው አስተዳደር አስታወቀ። ነዋሪዎች በበሽታው በርካታ ሰዎች ተጎድተው ሆስፒታል እንደሚገኙና የሰው ሕይወት እንዳለፈም ገልጸዋል። የከተማው አስተዳደር በበኩሉ የሞተ ሰው የለም፣ በሽታውም በቁጥጥር ስር አውለነዋል ብሏል። ጽዮን ግርማ ዝርዝሩን ይዛለች። በሐረር ከተማ አቅራቢያ በምትገኘው ኮምቦልቻ ከተማ ከ220 ሺ ሰው በላይ ይኖርባታል ተብሎ ይገመታል። የአጣዳፊ ትውከትና ተቅማጥ ወረርሽኙ የተከሰተው ደግሞ ቀባቀሊ በተባለች የገጠር ቀበሌና መልካባቡ በተባለ የከተማ ቦታ ነው። የከተማው አስተዳደር በሽታው ከተከሰተ አምስት ቀን እንደሆነ አረጋግጧል። በሁለቱ አካባቢዎች በበሽታው የተጠቁት ሰዎች ኮምቦልቻ ወደሚገኝ ሆስፒታል እየተወሰዱ በመታከም ላይ እንደሆኑ ነዋሪዎች ይናገራሉ። በዚህ ከተማ ነዋሪ የሆነው አቶ ሰሙ ለሜሳ ወንድሙ ታሞበት ለማስታመም በሆስፒታል እንደሚገኝ ገልጾ ከታማሚው ብዛት የተነሳ በአግባቡ ሕክምና እያገኙ እንዳልሆነ ገልጾልናል። ስለሚገኙበት ሁኔታ አነጋግሬው ነበር። አዎ፣ በጣም ብዙ ሰው ተኝቷል። የሚቀመጡበት ቦታ የለም። በረንዳ ላይ ነው ሰው ተኝቶ ያለው እና እና በርዛ ስ ነው ህክምና ውስጥ ተደርጎ ያለው በጣም ለሰው ምንም ድጋፍ የለም ና ሰው መንገድ ላይ ምናምን ላይ በፍያዊ ጠይ ቦታ ላይ የወደቀ ነው። ሆስፒታልን ሲገባ ሆስፒታል ውስጥም በረንዳ ላይ ነው እየተኛ ያለው እና ሳር ላይ ምናምን እዛ ላይ ተቀምጦ ነው ሰው ተቀባ ያለው። አሁን ያለው ሁኔታ ማለት ነው። ምን ያህል እድሜያቸው ምን ያህል ይሆናሉ በዚህ በሽታ የተያዙት? በሽታ ያለው አሁን ህጻናትም አለ ህጻነትም አለ ሽማግሌዎችም አለ ወጣትም አለ፣ ውስጥ ብዙም ሰዎች አለ ሴቶች። አሁን አብዛኛው የሞተው ያለው ትላንት አንድ ህፃን፣ ዛሬ ደግሞ ሁለት ሽማግሌዎች ዘጠኝ ሰዓት ላይ ና አራት ሰዓት ላይ ሁለት ሰው ሞቶ ጠቅላላ ዛሬ ብቻ እስካሁን ሰዓት አራት ሰው ሞቷል ማለት ነው። ምንድን ነው የሚያደርገው በሽታው? በሽታው ያስመልሳል። በሀቂ ነው የሚያስወጣው ማለት ነው። እዚያው መንገድ ላይ ነው የምጥለው። በጣም አስቸጋሪ በሽታ ነው። በጣም ምንም እኔ ነገር ነገር እስካሁን ነገር በቃ ድጋፍ የለም። አሁን ዛሬ ብቻ ከህይወት ፋና ስፔሻሊስቶች ና ነርሶች ከሀረማያ ዩኒቨርሲቲ የሚማሩ ያለው ድጋፍ ለማድረግ እነሱ አሁን እዚ ከጎድና ማለት ወደዚህ ከዞኑ ወደዚህ ተኮ አሁን እያገዙ ነው። ህክምና በጣም ስለ ደቀመ በቃ ሰው ሀያ አራት ሰዓት ነው ውስጡ እዚህ ሆስፒታል ውስጥም ትንሽ ሰው ነው ያለው ሐኪሞች ከዛ ከና ከነሱ አቅም በላይ ሆኖ በቃ እነሱም በየመንገዱ ላይ ነው እየመረ ያለው በየመንገዱ በቃ ግን እዛ የሚጠቀመው መራንጅ ስ ያለው ዋተት ና ብልቆስ ብቻ ተክሎ ሰው ይወስዳል በቃ እንደዚ። ነገር የት ሆስፒታል ነው ያሉት? ኮምቦልቻ ኮምቦልቻ ትልቅ ሆስፒታል ነው ገና ጤና ጣቢያ ነው። ገና በሆስፒታል አልተቀየረም። ግን ትልቅ ነው። ገና በጤና ጣቢያ ነው የሚጠራ። ትልቁ የወረዳው ጠቅላላ ጤና ጣቢያ ነው። እዛ ነው አሁን ያለው በሽተኛው። እዛ ውስጥ አለ። ግማሹ ደግሞ በራሱ እዛ ስምናው። ድጋፍ አልተደረገም። ድጋፍ ተደረገ ያለው በቂ አይደለም። በዛ ምክንያት ወደ ህይወት ፋና ሰዎችን እየሄዱ ነው። እዛ እየታከሙ ነው። ወደ ህይወት ፋና ማለት ነው። ወደ ሐረር ማለት በጣም አሁን ትንሽ አዎ ደራሹ የሆነ በራሱ ፍላጎ በራሱ እየሄደው እዛ ላይ እየታከም ነው። የኮምቦልቻ ከተማ ምክትል አስተዳዳሪ አቶ ረመዳን አብደላ በከተማው በሽታው መግባቱን አረጋግጠዋል። አዎ አሁን በእኛ አካባቢ አጣዳፊ ተቅማጥና ትውከት ተነስቷል። የተነሳውም በአንድ ቀበሌ ላይ ነው። እሱም ነገር ግን በተገቢው መንግሥት መስራት ያለበትን ስራ በተቀናጀ ሁኔታ በልማት ሰራዊት ተዘራጅቶ አድራይተን ህብረተሰቡን በማሳተፍ የስጋት የሽግር አገልግሎት ቁፈራ እየተካሄደ ስራውን በተሻለ ሁኔታ እየተሰራ ነው ያለው በቁጥጥር ስር ውሏል ማለት ነው። ይህ በሽታ ከዚህ ቀደምም በሌላ ቀበሌ ላይ ተከስቶ እንደነበር ተናግረዋል። ከአሁን በፊት አንዴ አንድ ቀበሌ ላይ ተነስቶ ያቺን ቀበሌ በዛኑ ጊዜ ማንም አይነት ሰው ሳይሞት በቁጥጥር ስር ያዋሉበት ሁኔታ አለ። አሁን ደግሞ ይሄ ለሁለተኛ ጊዜ ሀያ አምስት ቀን በፊት የተነሳ ነው ማለት ነው። አቶ ረመዳን በሆስፒታል ውስጥ ሰው እየሞተ መሆኑን ከነዋሪዎች የተነገረውን ግን አስተባብለዋል። እየታከመ ነው እንጂ ያለው ሰው ይሄን እኔ እስካሁን ባለ መረጃ የሞተ ሰው እስካሁን ድረስ የለኝም። ኃላፊው በሽታውን ከዚህ ቀደም በቁጥጥር ስር አውለነዋል፣ አሁንም በቁጥጥር ስር ውሏል፣ የሞተ ሰው የለም፣ የታመሙት ሰዎች ሕክምና እየተደረገላቸው ነው ብለዋል። የተባበሩት መንግስታት ድርጅት የህጻናት መርጃ ተቋም ዩኒሴፍ በአተት የተያዘ ሰው ከሰውነቱ ፈሳሽ ስለሚወጣ በሽተኛው የሰውነት ድርቀት ያስከትልበታል ይህ ሁኔታ ደግሞ በአተት የተያዘ ሰው በአጭር ጊዜ ራሱን እንዲሰት ያደርገዋል። ከዚህ በተጨማሪም አፋጣኝ የሕክምና እርዳታ ካላገኘ በበሽታው የመሞት አጋጣሚው ሀምሳ ከመቶ ነው። ነገር ግን አስፈላጊው የሕክምና እርዳታ ከተደረገለት የመሞት አጋጣሚው ከአንድ ከመቶ ወይም ከዚያ በታች ማድረግ እንደሚቻል በድረገጹ ላይ አስፍሯል። የዓለም የጤና ድርጅት በዚህ ዓመት ባወጣው ሪፖርቱ ደግሞ መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት መሆኑን በመግለጽ ሲያስጠነቅቅ ቆይቷል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪም የሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑንም መሆኑን ድርጅቱ አመልክቷል። በአፍሪካ ቀንድ ዘጠኝ ሚሊዮን የሚሆን ሰው አጣዳፊ ተቅማጥና ተውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም ምንም እንኳን አሁን ባለው ሁኔታ በኮሌራ የተያዙ ሰዎች ባይታዩም አምስት ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ እንደሚገኝ መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።